Voice of America, Radio We know that there is a price to be paid in the form of negative publicity for sticking to our homegrown policies. Our response is. በአገራዊ ፖሊሲዎቻችን በመተማመናችን ምክንያት የምንከፍለው ዋጋ በዓለም አቀፉ መገናኛ ብዙሃን በአሉታዊ መንገድ መታወቁ እንደሆነ እናውቀዋለን። የመገናኛ ብዙሃን የሥራ ገብ ዙሪያቸውን ነፃ እንዲያደርጉ የሚሰማውን ጥሪ አሻፈረኝ ያሉ የአፍሪካ አገሮች የሕዝቦቻቸውን ከፍ ያለ የአእምሮ ችሎታና የንግድ ሥራ ዕውቀት ለመጠቀም ያላቸውን ዕድል በራሳቸው ጥፋት አጥተውታል። የሰማችኋቸው የቀደሙት አቶ በረከት ስምዖን የኢትዮጵያ መንግሥት ኮሚዩኒኬሽን ጉዳዮች ሚኒስትር፣ የለጠቁት ደግሞ የጋና ፓርላማ አባል ማሃማ አሪጋ አዲስ አበባ ከተማ በተካሄደው በዓለም አቀፉ የአፍሪቃ አሉታዊ ገጽታ ጉባኤ ላይ ከተናገሩት የተወሰደ ነው። ዝርዝሩ ከዜና በኋላ በመጽሔት ክፍለ ጊዜ ይቀርባል። አምነስቲ ኢንተርናሽናል በኤርትራ የሰብአዊ መብቶች አያያዝ ላይ ያወጣው ዘገባና የመንግሥቱን ምላሽም በአብይ ርዕስ ይዘናል። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ግንቦት አንድ ቀን 2005 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና ቆንጂት ታዬ ነን። መደበኛ የዕለቱ ቅንብሮችን ተሰናድተዋል። አብረን እናመሽ ዘንድ በአክብሮት እንጋብዛለን። አሁን የዓለም ዜና እናሰማለን። የሶማሊያ ወጣቶች ዛሬም ድረስ አልሸባብን መቀላቀል መቀጠላቸው የሀገሪቱን አመራር ደካማነት የሚያንጸባረቅ ነው ሲሉ የሶማሊያው ፕሬዚደንት በለንደን ከወጣቶች ጋር ባደረጉት ስብሰባ ላይ ተናገሩ። የአሜሪካ ድምጽ ራዲዮ ባስተባበረው በዚህ ስብሰባ የሀገሪቱን ጸጥታ ለማጠናከርና ለወጣቶች የስራ ዕድል አዲስ እንቅስቃሴ ፕሬዚደንት ሀሰን ሼክ መሐመድ ቃል ገብተዋል። የአሜሪካ ድምጹ አልፐሲን ከስፍራው ያጠናቀረውን የዚህን አጭር ዘገባ ዝርዝር አሉላ ከበደ ይዞ ቀርቧል። ፕሬዚዳንት ሞሐመድ ቁጥራቸው ሰማኒያ ለሚደርሰው ለነኚህ ወጣቶች ባደረጉት ንግግር በሶማሊያ መረጋጋት መረጋገጡ በአገሪቱ የመዋለ ነዋይ ፍሰት እንዲያድግ የስራ እድልና እድል በማጣት ሸማቂውን ቡድን ለሚቀላቅሉ ወጣቶች አማራጭ ይፈጥራል ብለዋል። ፕሬዚዳንቱ ከተመረጡ ገና ስምንት ወራቸው ቢሆንም አልሻባብ በዚያች አገር ለሚደርሰው ያልተቋረጠ ጥቃት ግን ኃላፊነት ወስደዋል ####دات أنت صوكا عي ويلد الليرة أو صوماليات أما كابر أو አንድ ወጣት ህይወቱን ሙሉ በሙሉ ለመውሰድ ዳግመኛ ላይ መለስ ራሱን እስኪያጠፋ ድረስ ማሳመን መቻላቸው በራሱ እኛ በበኩላችን ደግሞ መኖርን እንዲመርጥ የተሻለ ህይወትም ሊኖረው እንደሚችል ማሳመን ያልመቻላችን በከፊል የእኛ የፖለቲከኞች የሃይማኖት መሪዎች፣ የአገር ሽማግሌዎችና የሴቶች ማህበራት ቡድኖች አባላት ጭምር ድክመት ነው ነበር ያሉት። የአሜሪካ ድምጹ የሶማሊኛ ቋንቋ ክፍል ደረባ ሀሩን ማሩፍ ላወያየው ጉባኤ ፕሬዚዳንቱ በለንደን ለሚኖሩ ሶማሊያውያን ሲናገሩ አንዳንዶቹ የአልሸባብ ሸማቂዎች በውጭ ሀገር ሲኖሩ ቆይተው የተመለሱ ጭምር መሆናቸውን ነው የጠቆሙት። ዛሬ ያለን መልካም ነገር በውጭ አገር ሲኖሩ ቆይተው ወደ አገራቸው የተመለሱ ወጣት ትውልድ አባላት አሉ። በሶማሊያ ወደ ትምህርት ቤት የሚሄዱትም ቁጥራቸው እያደገ ነው። ቁጥሩ የበዛ ለሙያ ብቁ የሆነ ወጣት መኖሩ በሌሎችም ላይ አዎንታዊ ተጽዕኖ ያሳድራል ብለን እናምናለን ነው ያሉት ፕሬዚዳንት ሀሰን ሼክ ሞሐሙድ፣ የሶማሊያው ፕሬዚዳንት። መልሶ ግንባታውን አጠናቅረው ቀጥለዋል። ኬንያ የሄጉ የዓለም አቀፍ ወንጀል ፍርድ ቤት አይሲሲ በፕሬዚደንት ኡሁሩ ኬንያታና በምክትላቸው ዊልያም ሩቶ ላይ የተከፈተውን የክስ ሂደት እንዲዘጋ አዲስ ግፊት እያደረገች ናት። የኬንያ ባለሥልጣናት ለተባበሩት መንግሥታት የጸጥታው ምክር ቤት ፍርድ ቤቱ ክሱን እንዲሰርዝ በከባድ ቃላት የተጻፈ ደብዳቤ ልከዋል። ሚስተር ኬንያታና ዊልያም ሩቶ ከ1100 የሚበልጡ ሰዎች በተገደሉበት የ2008ቱ ምርጫ በተከሰተው ብጥብጥ በተጫወቱት ሚና በስብና ላይ ወንጀል በመፈጸም ክሶች ተመስርተውባቸዋል። የኬንያ ባለሥልጣናት ለጸጥታ ምክር ቤት የጻፉት ደብዳቤ አይሲሲ ከወገንተኝነት ነፃ አይደለም፣ ሁለቱ መሪዎች ለፍርድ ከቀረቡ በሀገሪቱ ብጥብጥ ሊቀሰቀስ ይችላል የሚል ሲሆን፣ ጥያቄያቸውም ክሱ እንዲዘገይ ሳይሆን ጨርሶ እንዲሰረዝ መሆኑን አስምረውበታል። በናይጄሪያ አንድ ድብቅ የሆነ የአምልኮ ቡድን ታጣቂዎች የቡድኑን መሪ ለማሰር ከሞከሩ ፖሊሶች መካከል ቢያንስ 23ቱን እንደገደሏቸው ተነገረ። የናዛራዋ ክፍለ ግዛት ባለስልጣናት ሲናገሩ ወታደሮቹ ከታጣቂዎች የደፈጣ ጥቃት የደረሰባቸው ኦምባቲሴ የሚባለው የአምልኮ ቡድን ጸሎት ቤት አጠገብ ሲደርሱ መሆኑ ታውቋል። የናይጄሪያ ጋዜጦች በበኩላቸው የሞቱት ፖሊሶች ወደ ሀምሳ አምስት እንደሚደርሱ ነው የተናገሩት። አያይዘውም በዚያው መንደር ካለፈው ማክሰኞ ጀምሮ በተነሳ ግጭት ከዘጠና የሚበልጡ ሰዎች ተገለዋል ብለዋል። የአካባቢው ባለስልጣናት እንደሚሉት ይኸው ኦምባቲሴ የሚባለው የአምልኮ ቡድን የአካባቢው ነዋሪዎች እያስገደደ ይመለምላል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ታሪካዊ ምርጫዎች በጥቂት ቀናት ውስጥ በሚካሄድባት በፓኪስታን ታጣቂዎች የቀድሞውን የሀገሪቱ ጠቅላይ ሚኒስትር ልጅ ጠልፈዋል። የቀድሞው ጠቅላይ ሚኒስትር ዩሱፍ ራዛ ጌላኒ ወንድ ልጅ አሊ ሃይደር ጌላኒ የተጠለፈው በማዕከላዊዋ ሙልታን ከተማ ከአንድ የፖለቲካ ስብሰባ ሲመለስ መሆኑ ታውቋል። በጥቃቱ ከታጋቹ አጃቢዎች ቢያንስ አንደኛው መገደሉንም ዜናው ጨምሮ ጠቅሷል። ይህ በዚህ እንዳለ የፓኪስታኑ ታሊባን በሀገሪቱ ለመጀመሪያ ጊዜ ስልጣን ከአንድ ሲቪላዊ መንግስት ወደ ሌላ ሲቪላዊ መንግስት የሚተላለፍበት ታሪካዊ ምርጫ በሚካሄድበት የፊታችን ቅዳሜ ዕለት አጥፍቶ ጠፊ ጥቃት የሚያደርሱ አጥቂዎች አሰማርቻለሁ ሲል ዝቷል። በጊላኒ መጠለፍ ላይ ግን ታሊባን ኃላፊነት አልወሰደም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ሩሲያ ለሶሪያ የተራቀቀ የሚሳይል መሳሪያ ከመሸጥ እንድትቆጠብ አሳሰቡ። ድርጊቱ ዋና የዩናይትድ ስቴትስ አጋር በሆነችው በእስራኤል ደህንነት ላይ አደጋ የሚደቅንባት በመሆኑ መሆኑንም አስረድተዋል። የውጭ ጉዳይ ሚኒስትሩ ሚስተር ኬሪ ዛሬ በሮም ይህን ያሳሰቡት እስራኤል ሩሲያ ኤስ 300 የተባሉ ሚሳይሎችን የረጅም ጊዜ ወዳጇ ለሆነችው ለሶሪያ ልትሸጥ ነው በማለት ለዩናይትድ ስቴትስ ማስጠንቀቂያ ሰጥታለች የሚል ዘገባ ዎል ስትሪት ጆርናል በተባለው ጋዜጣ ላይ መውጣቱን ተከትሎ ነው። ሞስኮ እንዲህ ያለውን እርዳታ ለደማስቆ ባትሰጥ እንመርጣለን ሲሉ ከፍተኛው የዩናይትድ ስቴትስ ዲፕሎማት አሳስበዋል። የአፍጋኒስታኑ ፕሬዚደንት ሐሚድ ካርዛይ በሚቀጥለው ዓመት አብዛኞቹ ዓለም አቀፍ ወታደሮች ከወጡ በኋላ ሀገራቸው ለዩናይትድ ስቴትስ ዘጠኝ ጦር ሰፈሮች እንዲኖሯት ለመፍቀድ ዝግጁ መሆኗን ተናግረዋል። ሆኖም የደህንነትና የምጣኔ ሀብት ዋስትና እንፈልጋለን ሲሉ አክለዋል። ሁለቱ ሀገሮች እንደ አውሮፓውያን ዘመን አቆጣጠር ከ2014 ዓ ም በኋላ ዩናይትድ ስቴትስ በዚያች ሀገር ስለሚኖራት ቦታ ለረጅም ጊዜ የሁለትዮሽ ንግግር ሲያደርጉ መክረማቸው ይታወሳል። ካርዛይ ዛሬ ካቡል ውስጥ በተካሄደ ስነ ስርዓት ላይ ሲናገሩ ወሳኝ እርምጃ ላይ ልንደርስ የቻልንበት ያሉትን የመጀመሪያውን የድርድሩን አካል አካፍለዋል። ከዩናይትድ ስቴትስ በኩል የአፍጋኑ ፕሬዚደንት ባሉት ላይ የተሰጠ አስተያየት ግን የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ አፍ አሜሪካ ዜናዎቹን ሰማን። ወደ ኋላ ከሚቀርቡ ቅንብሮች አንደኛው በዓለም ላይ የኢትዮጵያን ያህል የሰው ዘር መረጃ ያለበት አገር የለም። ከታወቁት አስራ አራት የቅድመ ሰው ዘሮች ስድስት ሚሊዮን ዓመት ጊዜ ውስጥ አስራ አንዱ ኢትዮጵያ ውስጥ የተገኘ። ይሄ የሚያሳየው ሳያቋርጥ የሰው ዘር የኖረባት ያለፈባት፣ የተቀያየረባት አገር መሆኗን። የሰው ልጅ አመጣጥ ጥናት ባለሙያው ዶክተር ብርሃኔ አስፋው ናቸው ከ3 ሚሊዮን ዓመታት በላይ ዕድሜ ያስቆጠረችውና በሰው ልጅ አመጣጥ ጥናት ከፍተኛ ስፍራ ያላት ቅሪታ አካል ሉሲ ለአምስት ዓመታት በዩናይትድ ስቴትስ ቆይታ በኋላ ባለፈው ሳምንት መመለሷን መነሻ በማድረግ ከተካሄደ ቃለ ምልልስ የተወሰደ ነው። ከሌላው የሙያ አጋራቸው ዶክተር ዘረሰናይ ዓለምሰገድ ጋር በባህልና ማኅበረሰብ ጠብቋቸው አሁን የዕለቱ አብይ ርዕስ ኤርትራ ውስጥ በብዙ ሺዎች የሚቆጠሩ የፖለቲካ እስረኞች ካለምንም የፍርድ ሂደት ጭካኔ በተሞላበት ሁኔታ እንደተያዙ ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አስታውቋል። ኤርትራ ሀያኛ ዓመት የነጻነት በዓሏን በምታከብርበት በአሁኑ ወቅት መንግስት ለውጥ እንዲያደርግ የሰብአዊ መብት ድርጅቱ ጥሪ ማድረጉን የአሜሪካ ድምጽ ራዲዮ የምስራቅ አፍሪካ ዘጋቢ ጌብ ጃስሎ ከናይሮቢ ኬንያ በላከው ዘገባ ጠቅሷል። ኤርትራ በበኩሏ የአምነስቲውን ክስ ውድቅ የሚያደርግ መግለጫ አውጥታለች። አዳነች ፍሳሀዬ የጌብ ጃስሎውን ዘገባና የኤርትራ የውጭ ጉዳይ ሚኒስቴር ለክሱ የሰጠው ምላሽ አጠናቅራ ታቀርበዋለች። ዋናው መስሪያ ቤቱ ለንደን የሆነው የሰብአዊ መብት ድርጅት ዛሬ ባወጣው አዲስ ዘገባ ኤርትራ እንደ አውሮፓ አቆጣጠር በ1993 ዓ ም ራስዋን የቻለች ሀገር ከሆነችበት ጊዜ አንስቶ የሀገሪቱ መንግስት በትንሹ አስር ሺህ የፖለቲካ እስረኞችን ይዟል ይላል። እስረኞቹ የፖለቲካ ተቃዋሚዎች፣ ከሀገሪቱ ሸሽተው ለመውጣት የሞከሩ ሰዎች፣ ጋዜጠኞችና በመንግስት ተቀባይነት የሌለው ሃይማኖታዊ እምነትን የሚከተሉ ሰዎች ይገኙባቸዋል። በአምነስቲ የኤርትራን ጉዳይ የሚያጠኑትና የሚከታተሉት ክሌር ቤስተን እስረኞቹ በሀገሪቱ ዙሪያ በሚገኙ ድብቅ ቦታዎች እንደተያዙና ሰቆቃና በደል እንደሚፈጸምባቸው ገልጸዋል። many prisoners are held in underground cells and shipping containers uh, torture and other ill treatment are reported by <laughs> በምርመራው ወቅትና እስረኞቹ እንዲሉ የሚፈለገውን እንዲያምኑ ለማስገደድ ሰቆቃና ሌሎች በደሎች መፈጸም እንደሚዘወተር የቀድሞ እስረኞች ተናግረዋል። መንግስቱ የማይቀበለውን አይነት ሃይማኖት የሚከተሉ ሰዎች እምነታቸውን እንዲተዉ ለማስገደድ ሰቆቃ እንደሚፈጸምባቸው ተነግሯል። አምነስቲ ኢንተርናሽናል ኤርትራ ውስጥ ሆነው ሁኔታዎችን የሚከታተሉ ሰዎች የሉትም። አብዛኛው ዘገባውም ስደተኞች፣ የቀድሞ እስረኞችና ቤተሰቦቻቸው ባሉት ላይ እየተመሰረተ ነው። በድብቋ የአፍሪቃ ቀንድ ሀገር ወሬ እንዳይወጣ ከፍተኛ ቁጥጥር ይደረጋል። በያዝነው ወር በወጣው የድንበር አልባ ጋዜጠኞች ዘገባ መሠረት ኤርትራ በፕረስ ነፃነት ረገድ የመጨረሻውን ቦታ ይዛለች። ባለፈው ጥር ወር አንድ የወታደሮች ቡድን የማስታወቂያ ሚኒስቴሩን ለተወሰነ ጊዜ ተቆጣጥሮ የፖለቲካ እስረኞች እንዲፈቱ ጠይቆ እንደነበር ይታወሳል። የሀገሪቱ መንግስት የማይዘወተር ተግዳሮት ነበር የገጠመው። ከሙከራው በኋላ መንግስት ብዙ ሰዎችን እንዳሰረና በድርጊቱ የተሳተፉት ሰዎች ብዛት በተጨባጭ ምን ያህል እንደሆነ እንዳልታወቀ ቤስተን ጠቁመዋል። አንድ መቶ ሰማንያ ሰባት ሰዎች ከፍተኛ ስልጣን ያላቸውም ጭምር ታስረዋል የሚል እምነት አለን። ይሁንና እነዚህ ሰዎች የማስታወቂያ ሚኒስትሩን ተቆጣጥረው ከነበሩ ወታደሮች መካከል ይገኙባቸው እንደሆነ ለማረጋገጥ አልተቻለም። የኤርትራ መንግስት የህሊና እስረኞችን እንዲፈታ በወንጀል የተጠረጠረ ሰው ካለም ለፍርድ እንዲያቀርብ፣ ሰቆቃ መፈጸሙንም እንዲያቆም አምነስቲ ኢንተርናሽናል ጥሪ አድርጓል። ኤርትራ እንደ አውሮፓ አቆጣጠር ግንቦት 240993 ዓ ም ከኢትዮጵያ ከተገነጠለችበት ጊዜ አንስቶ ፕሬዚደንት ኢሳያስ አፈወርቂና ፓርቲያቸው ሀገሪቱን እየገዙ መሆናቸው ይታወቃል። በእነዚህ ዓመታት ውስጥ ኤርትራ ብሔራዊ ምርጫ አካሄድ አታውቅም። የኤርትራ የውጭ ጉዳይ ሚኒስቴር በበኩሉ አምነስቲ ኢንተርናሽናል ላወጣው ዘገባ ምላሽ መግለጫ አውጥቷል። አምነስቲ ኢንተርናሽናል ኤርትራ በትንሹ አስር ሺህ የፖለቲካ እስረኞችን አስራለች ያለውን ኤርትራ እንደማትቀበለው ግልጽ ታደርጋለች ይላል መግለጫው። አምነስቲ በኤርትራ ላይ እያደረሰው የፖለቲካ ጥቃት ፈጽሞ በተጨባጭ ሐቆች አልተረጋገጠም። እስረኞቹ ጭካኔ በተሞላበት ሁኔታ ተይዘዋል የሚለውም በፈጠራ እንጂ በተአማኒ ማስረጃ የተደገፈ አይደለም ይላል የኤርትራው መግለጫ። ሰብአዊ መብትን በሚመለከት ኤርትራ ለሰብአዊ መብት በተደረገ የሰላሳ ዓመታት ትግል እንደ ተወለደች አምነስቲ ኢንተርናሽናል አበክሮ ያውቃል ይላል የኤርትራ ማስታወቂያ ሚኒስቴር ያወጣው መግለጫ የዘርና የባህል ብዝሃነትን ሴቶችን ወጣቶችን ልጆችንና የአካል ጉዳተኞችን የሚያቅፈው የኤርትራ ህዝብ የሰብአዊ መብት ሁኔታን ማጠናከሩ የኤርትራ መንግስትና ህዝብ ቅድሚያ የሚሰጠው ተግባር ነው ሲልም መግለጫው አክሎበታል ኤርትራውያን በልጋዋ ሀገራቸው ክብርንና ብልጽግናን ተጎናጽፈው እንዲኖሩ በማድረግ ረገድ ገና ብዙ እንደሚቀራቸው አምነው በመቀበል ረገድ የመጀመሪያዎቹ በመሆናቸው አስታዋሽ አያስፈልጋቸውም በሌላ በኩል ደግሞ በሰብአዊ መብት ሰበብ የኤርትራን የሀገር ግንባታ ጥረትን የማሰናከል አጀንዳቸውን አጠንክሮ ላለመቀበል አያወላወልም ኤርትራ ነጻ ከወጣች ሀያ ዓመታት ቢያልፍም በዓለም ደረጃ እጅግ ጨቋኝ ድብቅና ተደራሽነት ከሌላቸው ሀገሮች መካከል አንዷ ናት ሲል አምነስቲ መንቀፉን ጠቅሶ መግለጫው ይህ ከሀቅ የራቀ አቀራረብ በመሆኑ ኤርትራውያንና ከመላ ዓለም ማዕዘናት መጥተው በኤርትራ የሚሰሩትንና የሚኖሩትን ሰዎች ሊያስገርም ይችላል ይላል። በመጨረሻም የኤርትራ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ኤርትራውያንና ወዳጆቻቸው በኤርትራ ብቻ ሳይሆን በመላ ዓለም በያዝነው ወር በሚደረገው የነጻነት በዓል ይሳተፋሉ ሲል አሳስቧል። ወደ መጽሔቱ ክፍለ ጊዜ ተሸጋግረናል። አድማጮች፣ አንድ ርዕስ ነው ያለን። በዓለም አቀፉ የመገናኛ ብዙሀን የተገነባውን የአፍሪቃ አሉታዊ ገጽታ በአፍሪቃውያን የሕዝብ ግንኙነትና የኮሚኒኬሽን ባለሙያዎች ጥረት መቀየር እንዳለበት የኢትዮጵያው ጠቅላይ ሚኒስትር አሳስበዋል። የመገናኛ ብዙሀን አካባቢያቸውን ነጻ ያላደረጉ የአፍሪካ ሀገሮች የሕዝባቸውን ሁለገብ ተሳትፎ እንደሚገድቡ ደግሞ የጋናው ፕሬዝደንት ጠቁመዋል። መለስካቸውማ ከአዲስ አበባ ተከታዩ ልኳል። ሁለቱም መሪዎች ንግግራቸውን ያሰሙት በተወካዮቻቸው አማካይነት ትናንት በአፍሪካ ህብረት በተከፈተው የአፍሪካ የሕዝብ ግንኙነት ባለሙያዎች ማኅበር የመጀመሪያው ስብሰባ ላይ ነበረ። ከማኅበሩ ፕሬዚዳንት ከኬንያዊው ሚስተር ፒተር ሙቴ ጀምሮ እስከ የአፍሪካ ህብረት ኮሚሽን ምክትል ኮሚሽነር ኤራስተስ ሙዌንቻ ድረስ አፍሪካ ባለፉት ዘመናት በዓለም አቀፉ መገናኛ ብዙሀን የተለያዩ አውታሮች በክፉ ብቻ ስትነሳ እንደቆየችና ገጽታዋም በአመዛኙ አሉታ የሆነው እንደቆየ ተናግረዋል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም በአካል ባይገኙም ወክለዋቸው በተገኙት በመንግሥት ኮሚኒኬሽን ጉዳዮች ሚኒስትር በአቶ በረከት ስምኦን አማካኝነት በተላለፈው መልእክታቸው ይህንኑ ጉዳይ በአጽንኦት ገልጸውታል። በዓለም አቀፉ መገናኛ ብዙሃን የተበላሸውን ወይንም ጥላሸት የተቀባውን የአፍሪካን ገጽታ ለመለወጥ አፍሪካውያን የህዝብ ግንኙነትና የኮሚኒኬሽን ባለሙያዎች ጥረት ማድረግ እንዳለባቸውም አሳስበዋል። ይህ በአፍሪካ ሀገሮች ላይ ዓለም አቀፉ መገናኛ ብዙሃን ያደረሰው ጉዳት በኢትዮጵያ ላይም እንደደረሰ ያስታወሰው መልእክታቸው፣ አሁን አሁን ግን የኢትዮጵያ ስም ሲነሳ አብሮ የሚነሳው ረሃብና ጦርነት ቁጥሩ እየቀነሰ ነው ይለዋል። ይህም የሆነው አገሪቱ እያስመዘገበችው ባለው ልማት ምክንያት ነው። በአቶ በረከት አማካይነት የተነበበው መልእክት እንደሚጠቁመው መንግሥት በሕዝብ ግንኙነትም ሆነ በኮሚኒኬሽን ሥራው መሠረት ያደረገው ሀገራዊ ሁኔታዎችን እንጂ የኒኦሊበራል ሪዮታ ሪዮት ዓለምን በሚለው መልኩ አይደለም። በዚህም መንግሥት መልካም ውጤት እንዳገኘ ተመልክቷል። በአገራዊ ፖሊሲዎቻችን በመተማመናችን ምክንያት የምንከፍለው ዋጋ በዓለም አቀፉ መገናኛ ብዙሃን በአሉታዊ መንገድ መታወቁ እንደሆነ እናውቀዋለን። ለዚህ መልሳችን በርትተን በመሥራት አገራችንን ልንለውጣት እስከሆነ ድረስ የሚካሄደው የአሉታዊ ገጽታ ስርጭት መቀነሱ አይቀርም። ይህ ለሁሉም የአፍሪቃ አገሮች እንደሚሠራ አምናለሁ። ምንም ያህል አዎንታዊ የገጽታ ግንባታ በመሬት ላይ ያለውን ነባራዊ ለውጥ ሊተካ አይችልም። እኛ አፍሪካውያን ሕዝቦቻችንን የውሳኔ ሰጪ ባለቤቶች ካላደረግናቸውና የልማት ፍላጎታቸውን እስካላሟላን እንዲሁም ራሳችንን እስካልለወጥን ድረስ የአህጉራችን አሉታዊ ገጽታ እንደሚቀጥል የተረጋገጠ ነው። በዚህ የመጀመሪያው የአፍሪካ የሕዝብ ግንኙነት ባለሙያዎች ማህበር ስብሰባ መልእክታቸውን ያሰሙት የጋናው ፕሬዚዳንት ጆን ድራማኒ መሃማ በሀገሪቱ የፓርላማ አባል በሚስተር መሃማ አይሪጋ አማካኝነት ባስተላለፉት መልእክት ትኩረታቸውን ያደረጉት በመገናኛ ብዙሀን ነፃነትና ነፃ መገናኛ ብዙሀን ለሁለገብ የሕዝብ ተሳትፎ ምን ያህል ጠቃሚ እንደሆነ ነበረ። አፍሪካን ካንትሪስ ዛት ሃቭ ፈይልድ ቱ ሂድ ዘ ክላሪዮን ኮል ቱ ሊብሬት ዜር ኮሚዩኒኬሽን ኤንቫይሮንመንት የመገናኛ ብዙሃን የሥራ ገብ ዙሪያቸውን ነፃ እንዲያደርጉ የሚሰማውን ጥሪ አሻፈረኝ ያሉ የአፍሪካ አገሮች የሕዝቦቻቸውን ከፍ ያለ የአእምሮ ችሎታና የንግድ ሥራ ዕውቀት ለመጠቀም ያላቸውን ዕድል በራሳቸው ጥፋት አጥተውታል። መንግሥታዊ አመራር የተለያዩ ግንኙነቶችን ካላበለጸገና ማኅበረሰቦችን ካላሳተፈ በቀር ችሎታውን ሊያጎለበት አይችልም። ዘላቂ ግንኙነቶች እንዲቀጥሉ የሚያለሳልሰው ደግሞ ኮሚኒኬሽንስ ወይም የሐሳብ መለዋወጥ ነው። ትናንት የተጀመረው ይህ የአፍሪካ የሕዝብ ግንኙነት ባለሙያዎች ማኅበር ስብሰባ ነገ ይጠናቀቃል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂታየንን እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር እንቆያለን። አሁን ደግሞ ከእናንተ ከደረሱን አስተያየቶች አንድ ሁለቱን ነው ዎች በመጀመሪያ ደረጃ የከበረ ሰላምታይን ከኡጋንዳ ካምፓላ መላኩ ሚሻነኛ አቀርባለሁ። እንዲሁም ለመላው የኢትዮጵያ የክርስትና እምነት ተከታዮች ሁሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። ኢትዮጵያና ሕዝቧን እግዚአብሔር ይባርክ። ዛሬ በገዳማት መለኮሳን አባቶች ላይ የሚደርሰውን ስቃይና መከራ በጸሎት ሊያሰብ ናቸው። አባቶቻችን ስቃይና መከራችሁን ፈጣሪ ስለናይ በስደት ደግሞ በሀገራችሁ እየተንከራተታችሁ ከቀያችሁ እየተፈናቀላችሁ ያሉትን ኢትዮጵያውያን ወገኖቻችን ሁሉ የኢትዮጵያ አምላክ እንባችሁን ያብሳልና በጽናት ቁሙ። ለኢትዮጵያ ትንሣኤ ሁላችን እንዲያበቃን በጽናት እንቁመ ያለው ለዚዎች ምስጋናዬን እያቀረብኩ መልእክቴን እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። አመሰግናለሁ። ውድ የዜ አዘጋጆች እንዲሁም መላው አድማጮች በትና የአክብሮት ሰላምታ ይድረሳችሁ። ለኦርቶዶክስ ተዋሕዶ ምእመናን በሙሉ መልካም የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ ይሆንላችሁ። በዓሉን በማስመልከት ሙስሊም ወገኖቻችን ለእኛ ለክርስቲያን ወገኖቻቸው ያላቸውን አክብሮትና ፍቅር በመግለጽ የፈጸሙት ተግባር እጅግ የሚያስመሰግናቸው ነው። ድሮም አብረን በፍቅር ነበር። ዛሬም ነገም ሙስሊምና ክርስቲያኑ ተባብረን እንኖራለን። እጅ ለእጅ ተያይዘን አገራችን ፍትህና ነጻነት ለማምጣት አብረን እንታገላለን። እግዚአብሔር ኢትዮጵያን ይባርክ። ሙስሊም ወገኖቻችን ለፈጸሙት መልካም አርዓያነታቸው ምንጊዜም የምንወዳቸዋለን። መቼም አንለያይም። ለምሳሌ ከመልካ ላይና እናንተ ቪኦኤዎች እንዴት ናችሁ? ሰላም ናችሁ? እባካችሁ በጣም ለመወዳችሁ ቤተሰቦቼ እንኳን ለፋሲካ በዓል በሰላም አደረሳችሁ። የያፍ ምደውሉ ከሜሪላንድ አባል በቅድሚያ በመላው ዓለም ለምትገኙ በኢትዮጵያ ላላችሁ መላው ወገኖቼ ሁሉ የከበረ ሰላምታዬን አቀርባለሁ። በመቀጠል ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮችና ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁ። ይህ በዓል ወደፊት ኢትዮጵያ ምድሯ በረድኤት ሕዝቧ በሰላም የሚነሸነሹበት የሰላም ምድር የምትሆንበት መንግስትና ሕዝብ በሰላምና በፍቅር ውለው የሚያድሩበት መንግስት ለዜጎቹ ከእግዚአብሔር በታች አለኝታ፣ ዋስ፣ ጠበቃ፣ መከታ መንግስት ነውና እንደ መንግስትነቱ በመቻቻል ለህዝቦቹ ሰላምንና ፍቅር የሚለግስ መልካም ጊዜ እንዲሆን ከልብ እመኛለሁ። የአሜሪካን ድምጽ ሬዲዮ ጣቢያ የአማርኛው ክፍል አዘጋጆችንና በመላው ዓለም ለሚገኙ በሬዲዮ፣ በጋዜጣ፣ በመጽሔት የሀገራችንን ውሎና ዳር የህዝባችንን ሰላም የሚያስደምጡንን ሁሉ አያሌው መስነኝ ከሰሜን አሜሪካ ደንቨር ኮሎራዶ። አስተያየት የላካችሁልንን አድማጮቻችንን ለተሳትፏችሁ በጣም አድርገን እናመሰግናለን። ከሜሪላንድ ቦልቲሞር ለወላጆችሽ የመልካም ምኞት መግለጫ የላክ ሸዋ ወጣት የራስሽንም ስም አልተናገርሽ፣ የቤተሰብሽንም አልተናገርሽ። እንዲሁ በድምፅሽ ካወቁሽ አወቁሽ፣ አለዛ ደግመሽ ላኪ እሺ። ይህ የነጻ አስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት በጣም አድርገን እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁ እንድታኖሩ የዘወትር ግብዣችን ነው። በኢሜይል ለምትጠቀሙ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው፣ ጻፉልን። በቪኦኤ አምሃሪክ የፌስቡክ አድራሻችንም ተነጋገሩ፣ ተወያዩ። ሦስት ሰዓት ተኩል ተቃርቧል። ወደ ሁለተኛው አጋማሽ ቅንብሮቻችን በሙዚቃ ይሆናል የምንሸጋገረው። ሰሞኑን በትዝታ ነው እንዴ? ምን ያል ነው ነው የሚባለው? ቆንጂት የተንበሸበሽ ነው ማለት ይሻላል። እውነትሽን ነው። እስቲ ዝነኛዋን ድንቅ ድምፃዊትና የትዝታ ንግሥት በዛ ወርቅ አስፋውን እንጋብዛችሁ። I'm going to Good night, boss. <tries> I

itane jeknane kulo nedeline saleolondelineane jeka Much as <laughs> ከማይሰለቸው ትዝታዋ ጋር በዛ ወርቅ አስፋውን ነበር ያደመጥነው። ምስጋናችን ይድረሳት ባለችበት። ዝግጅታችን ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ከምሽቱ 3 ሰዓት ከ30 ደቂቃ መሆኑን ነው የሚያመለክተው። ዋና ዋና ዜናዎችን እናሰማቸዋለን። የሶማሊያ ወጣቶች ዛሬም ድረስ አልሸባብን መቀላቀል መቀጠላቸው የሀገሪቱን አመራር ደካማነት የሚያንጸባርቅ ነው አሉ የሶማሊያው ፕሬዝደንት በለንደን ከወጣቶች ጋር ባደረጉት ስብሰባ። የአሜሪካ ድምጽ ራዲዮ ባስተባበረው ስብሰባ የሀገሪቱን ጸጥታ ለማጠናከርና ለወጣቶች የስራ እድል አዲስ እንቅስቃሴ ፕሬዝደንት ሐሰን ሼክ ሞሐመድ ቃል ገብተዋል። ኬንያ የሄጉ ዓለም አቀፍ የወንጀል ፍርድ ቤት አይሲሲ በፕሬዝደንት ኡሁሩ ኬንያታና በምክትላቸው በዊሊያም ሩቶ ላይ የተከፈተውን የክስ ሂደት እንዲሰርዝ አዲስ ግፊት ይዛለች። ለዚሁም በከባድ ቃላት የተጻፈ ደብዳቤ ለጸጥታው ምክር ቤት አቤት እንዲል ወደ ፍርድ ቤቱ ደብዳቤ ልካለች። በናይጄሪያ አንድ ድብቅ አምልኮ ቡድን ታጣቂዎች የቡድኑ መሪ ለማሰር ከሞከሩ ፖሊሶች መካከል ቢያንስ ሀያ ሶስቱን ገደሏቸው ተባለ። የሀገሪቱ ጋዜጣ ግን የተገደሉት ፖሊሶች ወደ ሀምሳ አምስት ይደርሳሉ ነው የሚሉት። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። የባህል መድረክ ይቀድማል። ከሦስት ሚሊዮን ዓመታት በላይ ዕድሜ ያስቆጠረችውና በሰው ልጅ አመጣጥ ጥናት ከፍተኛ ስፍራ ያላት ቅሪታ አካል ሉሲ ድንቅነሽ ተመልሳለች። ረጅም ርቀት ያካተተው ጉዞዋ ከመነሻው ብርቅየዋን ቅሪታ አካል ለአደጋ ያጋልጣል በሚል በመስኩ አጥኚዎችና ሌሎች ባለሙያዎች አድሮ የነበረውን ስጋትና በጊዜው በእጅጉ ያነጋገረ ሁኔታ ጭምር መለስ ብለን በማስታወስ ባለፈው ሳምንት በቀደመው ውይይታችን ተመልክተናል። ከአምስት ዓመታት ቆይታና ከበርካታ ከተሞችና ሚውዚየሞች ጉብኝት በኋላ እርሷ ብዙ የተጓዘች ቢሆንም ተጎብኝዋም እርሷ ነበረችና ሳምንት ከመኖሪያዋ የአዲስ አበባ ሚውዚየም መመለሷን መነሻ በማድረግ ከሁለት ታዋቂ ኢትዮጵያውያን የሰው ልጅ አመጣት ጥናት ባለሙያዎች ከዶክተር ብርሃኔ አስፋውና ከዶክተር ዘረሰና አለም ሰገድ ጋር የተደረገው ውይይት የመጨረሻ ክፍል ነው። ለምሽቱ የተቀናበረው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ሉሲ ስትገኝ የነበረውን ሁኔታ መለስ ብሎ የሚያስታውሰው ቅንብር የሉሲን የዩናይትድ ስቴትስ የአምስት ዓመት ቆይታ በቅርበት የተከታተሉት ዶክተር ዘረሰና ያለምሰገድ የትናንቱንና የዛሬውን በሚመለከቱበት ይጀምራል። ልክ ነው ሉሲ በቅድሚያ ወደ ውጭ ወደ አሜሪካ ለጉብኝት ትሄዳለች ሲባል ከራሴ ጀምሮ ብዙዎቻችን አንዳንድ ስጋቶች ነበሩብን። እንደምትገምተውም የኢትዮጵያ ሕዝብ ታሪኩን እና ቅርሱን የሚያከብር የሚወድ ስለሆነ ብዥታ ነበረበት። ግን ከወጣች በኋላ በተለያዩ የአሜሪካ ግዛቶች በብዛት ተጎብኝታ አሁን በሰላም ኢትዮጵያ ተመልሳለች። በአጠቃላይ ቆይታ ሁሉንም ሚዚ እየሄድኩኝ ባልጎበኝም ካሊፎርኒያ የመጣች ጊዜ እጄ ጎብኝቻለሁ። ሌክቸርም የመስጠት አጋጣሚ አግኝቼ ነበር እና እዛ ያየሁት በእርግጥ እንደ ሉሲ አይነት ቅርሶች ሲጎበኙ ከእነሱ ማንነት ባሻገር የኢትዮጵያን ማንነትና ገጽታ እንደሚቀይሩ በግልጽ አይቻለሁ። አንተ ያነሳሃቸው ሁለት ነጥቦች አንድ በሳይንሳዊ መንገድ ረገድ ሂውስተን ወይ ቴክሳስ እያለች ሲቲ ስካን ወይም ደግሞ ዲጂታል ኮፒ የመደረግ አጋጣሚ ነበረ። እሱ ቴክኖሎጂ ኢትዮጵያ ውስጥ አሁን ስለሌለ አጋጣሚውን ተጠቅሞ የሉሲን ቅርስ ዲጂታሊ ከንሰርቭ የማድረግ ወይም ደግሞ የመንከባከብ አጋጣሚ ተገኝቷል። እሱ ጥሩ ነው። ለኮንሰርቬሽንም ማለት ለጥበቃም ለምርምሩም አስተዋጽኦ ያደርጋል። ከዛ ባሻገር ግን የሉሲ ውጭ መውጣት ትልቁ ጥቅም የፈጠረው አንድ ገጽታ በመቀየር ሁለተኛ፣ ሉሲን ሲያዩ ያው ኢትዮጵያን ማሰባቸው አይቀርም እና ቱሪዝምን በማስፋፋት በተጨማሪ ግን ኢትዮጵያ የሚጎበኝ ሀገር ብቻ ሳይሆን የሳይንስ ማዕከልና የሰው ልጅ መነሻ መሆኑን በማስተማር አገሪቱን መነሻ ብቻ ሳይሆን መድረሻ ማድረግ የሚቻልበትን ሁኔታ ማመቻቸት እንደሚቻል እያመላከተ ሁኔታ ነው የተገነዘብኩት በእኔ በኩል ፈተናዎቹንም በበጎ የሚታዩትንም ለውጦች ሊመጣ አይችል የነበረ ስጋትን ጭምር ሁሉንም ነው እየተመለከትን ያለ ነው። ዶክተር ብርሃኔ እስኪ አስታውሱን፣ እንደ አውሮፓውያን የዘመን አቆጣጠር በ1974 በቀዳሚው አጥኚ በክሊቭላንድ የተፈጥሮ ታሪክ ጥናት ሙዚየም ባለሙያ የሆኑት ዶክተር ዶናልድ ጆሃንሰንና ሌሎች አጋሮቻቸው ሲያገኟት የነበረውን ሁኔታና ዛሬም ድረስ ሉሲ በቅድመ ታሪክ ጥናት ውስጥ ያላትን ድርሻ ጨምሮ በአጭሩ መለስ ብለው ይመልከቱ። ሉሲ ስትገኝ የሚገርመው ነገር በአስራ ዘጠኝ ሰባ አራት አመተ ምህረት ማለት በኢትዮጵያ የአብዮት የተቀጣጠለበት ዘመን ነው። በኢትዮጵያ ሺህ ዘጠኝ መቶ ስልሳ ስድስት አስራ ዘጠኝ መቶ ስልሳ ስድስት አመተ ምህረት የተገኘችው እኔ ራሴ የዛን ጊዜ ሁለተኛ አመት ተማሪ ነበርኩ። ሳይንስ ካምፓስ ነበርኩ። የሉሲ መገኘት በዛ በነበረው የአብዮት ነውጥ ላይ ሁላችንም ስናተኮር፣ የሉሲ መገኘት እንኳን አልሰማንም የትልቅ ነገር ምክንያቱም በዛ ዘመን ሶስት ሚሊዮን አመት ጠረፍን አልፎ የሄደ የታሪክ ግኝት በአለም ላይ በጣም ውስን ነበር። በፍጹም ዋና አንድ ተብሎ ከሚቆጠሩት ውስጥ ነበረች እሷ እና ትልቅ ግኝት ነበረ። እርግጥ በዛ ጊዜ የነበሩት ተመራማሪዎች እነ ዶክተር ዶናልድ ጆሃንሰን የዛን ጊዜ ገና ትምህርታቸው መጨረሳቸው ነበር፣ ገና ዶክተር መሆናቸው ነበር። እነሱን ጠቅላላ ወደ ሰማይ ጥግ ወደሚያደርስ ከፍተኛ እውቅና ስባት ትወስድ ኢትዮጵያንም ለዓለም በአንደኛ ደረጃ ለማስቀመጥ የመጀመሪያ የኢትዮጵያ ቅርስ ነች እና ትልቅ ዝና ፈጥራለች። ከዛ በኋላ የሉሲ መገኘት ከሉሲ ጋር በተከታታይ ዘው አካባቢ የተገኙት ቅሪተ አካላት ኋላ ታንዛኒያ ከተገኙት ሌሎች ተመሳሳይ እድሜ ካላቸው ቅሪተ አካላት ጋር በአንድ ላይ ሆነው በአስራ ዘጠኝ መቶ ሰባ ስምንት ዓመተ ምህረት እንግዲህ በእኛ ስምሳ ዘጠኝ ይመስለኛል። እናቱ አልቆ የመጀመሪያው ስፒሲስ ወይም የዝርያ ስም አፍራንስስ ተብሎ ሲጠራ ኦትሮፒክስ አፍራንስስ ተብሎ ሲጠራ አፋርን የሚሰይም የመጀመሪያው የቅድመ ሰው ስያሜ ነው የነበረው እና ትልቅ ትልቅ መርታ ነው ለኢትዮጵያ የቅድመ ታሪክ ጥናት ያ ያ ጥናት እንግዲህ ከዛ በኋላ በዚች ታሪካዊ ግኝት ምክንያት የእኛ የተፈጥሮ ሳይንስ በተለይ የሰው ዘር አመጣጥ ጥናት ከፍተኛ እመርታ አምጥቷል። ምክንያቱም ከራስ ጀምሮ እስከ እግር እስከታሽ ድረስ የሚወክል ያንን ሙሉ እድሜ ያንን ሶስት ሚሊዮን በላይ እድሜ የሚያስቆጥር የመጀመሪያው ግኝት ነበረች እና በዛ ምክንያት ብዙ ነገር ለማወቅ ችለናል። ስለ ሰው ዘር አመጣት እኔ ወደዚህ የትምህርት መስክ የገባሁት በጣም ዘግቼ ነው። ሉሲ ከተገኘች ከስድስት ዓመት በኋላ ነው እኔ ወደዚህ መስክ የገባሁት ወደ ጥናት መስክ የገባሁት እና ስገባ ትልቅ ዝና ያላት እንግዲህ የዛሬ ሰላሳ ዓመት መሆኑ ነው ትልቅ ዝና ያላት በጣም ብዙ መረጃዎችን በተለይ የስነ ህይወትን የቅድመ ሰዎችን ስነ ህይወት ባሉ ችክል የምንለው ነው የዛንን መረጃ በተሟላ ሁኔታ ልታቀርብ የምትችል ቅሬታ አካል ሆና በመገኘቷ ለዓለም እስካሁን ድረስ አጥንቶ ያልጨረሳት በተለያየ መንገድ ስትጠና ከዛ ውስጥ የሚገኘው መረጃ ልክ እንደ ጎርፍ ነው በቃ እስካሁንም ያላለቀ ገና ብዙ ጊዜ ሊጠና የሚችል ብዙ መረጃ ምን እያገኘንባት ያለች የቅድመ ታሪክ መረጃችን ስለሆነች ሁላችንም በከፍተኛ ክብር ነው የምናያት። በዚህ ነው የምንጨነቅላትም ደግሞ። ዶክተር ብርሃኔ መጨረሻ ጥያቄ እናድርገው። ሉሲ ከተገኘች በኋላም ከመገኘቷ በፊት እንደ ገለጹት በትልቅነቷ በቀዳሚ ረድፍ ከሚሰለፉትስ መሆኗን ገልጸዋል። ከዚያ በኋላ ግን ከዛሬ ሰላሳ አመት እና ከዚያ በላይ ከሆነ ጊዜ በኋላ ግን አርዲን ጨምሮ የቅርቦቹን በርከት ያሉ የሰው ልጅ አመጣጥን የሚያስረዱ ቅሪታ አካሎች ተገኝተዋል። ሉሲ የቱ ጋር ትቀመጣለች? በዚህ ጥናት ሂደት ውስጥ ምን አይነት ስፍራ አላት? ከፍተኛ ስፍራ እንዳላት በጠቅላላ ስሜት ከምናውቀው ባሻገር እጅግ በጣም ከፍተኛ ምክንያቱም ማወዳደሪያችን ነች። አሁን በሰው ዘር አመጣት ታሪክ ውስጥ ሉሲ እንደ ድሮው ቆንጮ አለችም። በእድሜዋ ከእሷ በላይ ሶስት ሚሊዮን አመት የሚቀድሟት አርድ ፒትከስ አለው። አርድ ካዳባ የምንለው እንግዲህ ኢትዮጵያ ውስጥ ከተገኘ ስድስት ሚሊዮን አመት ገደማ ነው እድሜው። ከዛ በኋላ ደግሞ አራት ነጥብ አራት ሚሊዮን አመት ያለ አርድ ፒትከስ የምንለው ደግሞ አለ። አርዲ የምንላት በተሟላነቷ በጣም ሰፊ የሆነ ከሉሲ በላይ ብዙ ብዙ ሰውነት አካል ያላት ጣቶቹ አሉ። አንድ ጣት ብቻ ነው የተገኘላት። እነዛኞቹ ግን አሁን እንደዚህ ዛሬ አራት ነጥብ አራት ሚሊዮን አመት የተገኙት ሰዎች የእግር ጣታቸውና የእጅ ጣታቸው በሙሉ ተገኝተዋል። ብዙ መረጃ አላቸው። ግን ያም እንኳን ቢሆን በመሀከል ላይ በሰው ዘር አመጣት ታሪክ ውስጥ መሀል ላይ ያለችዋ ማለት ስድስት ሚሊዮን አመት ሙሉ በሙሉ ከዳርስ ከዳር ስንሄድ ሉሲ መሀል ላይ ነው ያለችው። እና እንደዚህ የመሀከል ላይ ያለውን የስነ ህይወት መረጃ የቅድመ ሰዎችን ታሪክ የሥነ ህይወት መረጃ ማነጻጸሪያችን አሁንም ሉሲ ነች። እና ከሉሲ ጋራ ነው ያነጣጸን ብዙዎች የምናያቸው ከዛ አለፍ ብለን ስንሄድ ከአሁን ሰው ጋራ የሚቀራረቡትን ሰዎች እናያለን። ከዛ ደግሞ ወደ ኋላ ስንሄድ ከቀደምቶቹ ጋር የሚያቀራርቡት እነ ሉሲ ከእነ ሉሲ በፊት 3 ሚሊዮን ቀድመው የተገኙትን እና አርዲፒቲስ ካዳባ አሉ። እና በሁለቱም መሀከል ስንሄድ መሀከል ላይ የመረጃ ቋታችን ትልቅ አማወዳደራችን አሁንም ልዩ ናት እና ትልቅ ሀብት ትልቅ የመረጃ ምንጫችን ነች። እና አሁን በኢትዮጵያ ያለን የቅድመ ሰው ታሪክ መረጃ በጣም ሰፊ ነው። በዓለም ላይ የኢትዮጵያን ያህል የሰው ዘር መረጃ ያለበት አገር የለም። ምክንያቱም ከታወቁት አስራ አራት የቅድመ ሰው ዘሮች በስድስት ሚሊዮን ዓመት ጊዜ ውስጥ አስራ አንዱ ኢትዮጵያ ውስጥ ነው የተገኙት። ይሄ የሚያሳየው ሳያቋርጥ የሰው ዘር የኖረባት ያለፈባት፣ የተቀያየረባት አገር መሆኗን ነው እና የእነዚህ ሁሉም ዋናዎቹ መረጃችን እነ ሉሲ ናቸው። ሉሲ በዛ ዘመን የዛሬ ሰላሳ አራት እና ሰላሳ አምስት ዓመት ስትገኝ የተሟላ ሆና በመገኘቷ ና ሁላችንም ወደዚህ የጥናት መስክ እንድንገባ ምክንያት የሆነችን እቺ ይች እቺ የቅድመ ታሪክ መረጃችን ናት እና ለሁላችንም ስበት ዋና ዋነች። ለዚህ ነው እንደ ትልቅ ነገር የምንቆጥራል። ዶክተር ብርሃኔ አስፋው የሰው ልጅ አመጣጥ ጥናት ከፍተኛ ባለሙያ፣ ለጊዜው አመሰግናለሁ። ጊዜ ርስተነኝ፣ አመሰግናለሁ። ዝግጅታችን ይቀጥላል። አድማጮች፣ ተከታዩ ቅንብር ህይወት በቀበሌ ነው። በኢትዮጵያ የጫት መቃም ልማድ እየጨመረ መሆኑ ይስተዋላል። ኢትዮጵያ ይህን ሱስ አስያዥነት ይዘት ያለው ጫት ከዋና ዋና ወደ ውጭ ላኪ ሀገሮች አንዷ መሆኗም ይታወቃል። ይህም በሚል መንደርደሪያ ከአዲስ አበባ ማርቴ ቫን ደር ቮልፍ ያጠናቀረችውን ዘገባ ቆንጅታዬ ይዛለች። ኢትዮጵያ ውስጥ ጫት የሚቅሙ ሰዎች ቁጥር እየጨመረ መጥቷል። በብዙዎች ባለመካከለኛና ባለከፍተኛ ገቢ መደብ አባላት ዘንድም ተዘውታሪነቱ ይበልጡን እያደገ ነው። ጫት ሱስ አስያዥነት ያለው ተፈጥሯዊ ቅመም አለው። ከዓለም ዋና ዋና የጫት አምራች ሀገሮች አንዷ የሆነችው ኢትዮጵያ ጫት ከቡና ቀጥሎ ዋና የወጪ ንግድ ምርቷ ነው። በሀገር ውስጥ ግን በየቦታው የጫት መቃሚያ ቤቶች የነበሩ ቢሆንም በአሁኑ ጊዜ በመንግስት ክልክል ሆነዋል። ሰዎች በየግል መኖሪያ ቤቶች ጫት እየቃሙ ስለ እለታዊ ኑሮ፣ ስለ ፖለቲካም ይሁን ስለ ስፖርት እየተወያዩ ጊዜ ያሳልፋሉ። አንዱ ዳንኤል ነው። መቃም ከጀመርኩ አንድ ሰባት ዓመት ይሆነኛል እና ጫት ደግሞ የምንቅመው ለስራ ያበረታተና ስራ ለመስራት እና ለአንዳንድ እንቅስቃሴዎች ይጠቅመናል። ስሜ ዘሩን ይባላለሁ። መጫት መቃም ከጀመርኩት አንድ ወር ምናምን ቢሆን እስከ ዛሬ አለ መቃሜ ራሱ በጣም እስከ ዛሬ አለ መቃሜ ይቆጨኛል። ስቅምም ደስታ ይሰጠኛል፣ የበለጠ ጉልበት አገኛለሁ። በሱሱ ላለ መጠመድ ግን መጠንቀቅ ብቻ ነው የሚያስፈልገው ሲል ነው የተናገረው ዘሪሁን። ታዲያ ጫት ቀደም ሲል እንደ ሰማ ነው የቃሚውን ሰው አቅም ብቻ ሳይሆን የሚገነባው የሀገሪቱንም ኢኮኖሚ በዓመት በብዙ መቶ ሚሊዮን ዶላር ይገነባል። ይፋ የሆነ የታወቀ አሀዝ አይኑር እንጂ የጫት ገበሬዎችም ቁጥር ብዙ ሺዎች እንደሆነ ነው የሚታመነው። የጫት ምርት በዓመት እስከ አራት ጊዜ ሊመረት ይችላል። በምስራቅ አፍሪቃ፣ በየመንና በውጭ በሚገኘው ኢትዮጵያውያን ማህበረሰብ ዘንድ በሚሊዮኖች የሚቆጠሩ ሰዎች ይቅሙታል። አትራፊነቱም ከሌሎች የእርሻ ምርቶች ጋር ሲነጻጸር እጅግ ከፍተኛ ነው። የጫት ግብርና ዘርፍ ለገጠር ነዋሪ የስራ እድል ይከፍታል። በከተሞችም እንዲሁ። በዋና ከተማዋ በአዲስ አበባ ደግሞ አንድ አዲስ የሆነ ጫት ነክ ክስተት ተፈጥሯል። ታዳጊ ወጣት ወንዶች ልጆች በትንሽ ሞተር ቢስክሌት ወይም ስኩተር በሚሏት እየበረሩ ጫት ለሚያዙ ሰዎች ሮጥ ብለው በየቤቱ ያደርሱላቸዋል። መታየት የማይፈልጉ ሰዎች አሉ እና ለነዛ ነው። እና አቤቱም ሆኖ አንዳንዴ እረፍት አድርጎ ለመቃም ስለሚፈልጉ ለዛ ነው የምንወስድላቸው። ሳሙኤል ከእነዚህ ልጆች አንዱ ነው። በሀገር ውስጥ የጫትቃሚው ቁጥር ከመበርከቱ ጋር ዋጋውም እየጨመረ ሄዷል። ፈቃዱ እንዲህ ሲል ይናገራል። ትልቅ ዋጋ ከወጣ ጫት በመቃም ምክንያት ስለሚከተሉት ጠንቆች ጥናቶች ተካሂደዋል። ዳዊት ወንድማገኝ ገኝ በአዲስ አበባ ዩኒቨርሲቲ የሕክምና ኮሌጅ ዲን ናቸው። ጫት ቃሚው እየበዛ መምጣቱ ላይ የሚናገሩት አላቸው። ጫት መጠየቅ ያለብን ጥያቄ ጫት መቃም ነው ምርታማነትን የሚቀንሰው ወይስ የስራው እድል አለመኖር ነው ወጣቶች ይበልጡን ወደ ጫት ቃሚነት የሚገፋፋቸው? የሚለው ነው። እንደ እኛ ባለ አካባቢ ይህ ነው የሚባል የስራ እድል በሌለበት ሰው የሚያደርገው ሲጠፋውና ስልችት ሲለው ጊዜን ለማሳለፍ ጫት መቃም ሊጀምሩ ይችላሉ። ስለሆነም ጥያቄውን በጥንቃቄ ማጤን እንደሚገባ የአዲስ አበባው ዩኒቨርስቲ ዲን ዳዊት ወንድማገኝ ያስገነዝባሉ። የመጨረሻው ቅንብር የተፈጥሮ አካባቢ ሳይንስና ቴክኖሎጂ ፕሮግራም ነው። የግዙፉ የተባበሩት መንግስታት የዓለም አቀፍ እቅድና ጥረት የሚሌኒየሙ የልማት ግቦች ዕድሜ ሊጠናቀቅ የቀሩት ከሁለት ዓመታት ያነሰ ጊዜ ነው። የሚሊኒየሙ የልማት ግቦች ሀሳብ የድህነትን ማሻቀብ መቀልበስ፣ ትምህርትን፣ ጤናንና የጾታ እኩልነትን ማበረታታትና ማስፋፋት ነው። እስካሁን ከተደረጉት ጥረቶች ብዙ ገንቢና አዎንታዊ ውጤት ባስመዘገቡ ሀገሮች ውስጥ ለስኬታቸው ብዙ እገዛ ካደረጉላቸው ቀዳሚ ጉዳዮች መካከል የከተሞች መስፋፋት አንዱ ነው ሲል የዓለም ባንክ በቅርቡ ያወጣው እንደ አውሮፓውያን የዘመን አቆጣጠር የ2013 ማለት የዚህ ዓመት የዓለም ቅኝት ሪፖርት ድምዳሜውን ማስፈሩን የአሜሪካ ድምፅ ዘጋቢ ዊልያም ኢግል ከዚሁ ከዋሽንግተን አድርሷል። ዝርዝሩን ሰሎሞን አባተ እንደሚከተለው አዘጋጅቶታል። በዓለም ላይ ከፍተኛ ፍጥነት ባለው ሁኔታ ከተሞች የተስፋፉባቸው ሀገሮች ናቸው ድህነትን በመቀነስ ወደፊት የተራመዱት። ለምሳሌም ቻይናን በመሳሰሉ የምስራቅ እስያ አገሮች ውስጥ ብዙ ሰው የሚኖርባቸውን ከተሞች ሪፖርቱ እንደ ማሳያ አንስቷል። በግዙፉ የድህነት ቅነሳ አጀንዳ ወደ ኋላ እየቀረች ያለችው ከህዝቧ ሰባ ከመቶ የሚሆነው በገጠር የሚኖርባት አፍሪካ ነች። ቁጥሮቹ በከተሞችና በገጠሮች መካከል ያሉ የጎሉ ልዩነቶችን ያሳያሉ። በመካከለኛው እስያና በላቲን አሜሪካ በከተሞች ውስጥ የሚታየው የሕፃናት ሞት መጠን ከገጠሩ በዘጠኝ የመቶኛ ነጥቦች ያነሰ ነው። ከሰሐራ በስተደቡብ ባለው የአፍሪካ ክልል ደግሞ ይህ ልዩነት እስከ ሃያ አንድ የመቶኛ ነጥቦች በገዘፈ ልዩነት እንደሚሰፋ ይኸው የዓለም ባንክ ሪፖርት አሳይቷል። ከተሞች ከገጠሩ ይልቅ የተፋጠነ ማኅበራዊ እድገትና እርምጃ የሚያሳዩባቸው ብዙ ምክንያቶች እንዳሉ የ2013 ዓለም አቀፍ ሪፖርት መሪ የምጣኔ ሀብት ባለሙያ ዮስ ቨርቢክ ይናገራሉ። ኡርበን ሴንተርስ አር ሴንተርስ ኦፍ ኢኮኖሚክ አክቲቪቲ ግሮውዝ አንድ ጆብ ክሬሽን ነው። ከተሞች የምጣኔ ሀብት እንቅስቃሴዎች የእድገትና የስራ ፈጠራ ማዕከሎች ናቸው። በመሆኑም ድህነት ከገጠር ይልቅ በከተሞች በጣም ያነሰ ነው። ለምሳሌ በዓለም አቀፍ ደረጃ ድህነት በገጠር አካባቢዎች በ29 ነጥብ አምስት ከመቶ የተስፋፋ ሲሆን በከተሞች ደግሞ ወደ 11 ነጥብ 5 ከመቶ ዝቅ ያለ ነው። በአፍሪካ ደግሞ በገጠር ድህነት እስከ 47 ከመቶ የተንሰራፋ ሲሆን በከተሞች 33 ከመቶ ይደርሳል። የከተማውም የድህነት መጠን ከፍተኛ ቢሆንም በ በገጠሩና በከተማ መካከል ያለው ልዩነትም ያንኑ ያህል ሰፊ ነው። ከተሞች ውስጥ ያለው የአገልግሎቶች አቅርቦት ከገጠር የተሻለ እንደሆነ ቨርቢክ ያስታውሱና ለምሳሌም መጸዳጃ ቤቶችን የመሳሰሉ የጽዳት አገልግሎቶችን በከተሞች መድረስ የሚችለው ሰው እስከ 80 ከመቶ እንደሚሆንና የገጠሩ ግን 50 ከመቶ መሆኑን ይጠቁማሉ። አፍሪካ ውስጥ ደግሞ የመጸዳጃ ቤት አገልግሎት የሚያገኘው የከተማ ሰው አርባ ከመቶ የሚሆነው ሲሆን የገጠሩ ደግሞ ወደ 20 ከመቶ ያሽቆለቁላል። ከተሞች ሰው ተጠጋግቶ የሚኖርባቸውና በዚህም ምክንያት በጠባብ ቦታ ላይ ብዙ ሰው የሚኖርባቸው በመሆኑ እንደ ጤና፣ ትምህርት፣ የኤሌክትሪክ ኃይልና ውሃን የመሳሰሉ ማኅበራዊ አገልግሎቶችን ለማዳረስ የተመቹ ናቸው። ምንም እንኳ የከተሞች መስፋፋት ከላይ የተገለጹት ጥቅሞችን ይዞ ለምጣኔ ሀብትና ለማኅበራዊ እድገት የተመቹ ሁኔታዎችን ቢፈጥርም፣ ቁጥጥር ያልተደረገበት የዘፈቀደና ቅጥ ያጣ የከተሞች መቆርቆርና መስፋት ደግሞ በአንጻሩ ፈጣን የሆኑ ድህነት የበዛባቸውና የተጎሳቆሉ መንደሮችን እንደሚያስፋፋ ሰላም ቨርቢክ ያስጠነቅቃሉ። በመሆኑ ሚላሉ ቨርቢክ መንግሥታት የመሬት ሽያጭና ግዢ ወይም ምሪት ግልጽነትን ያካተቱ ፖሊሲዎች ያሏቸው የከተሞች ዕቅዶች ሊኖራቸው ይገባል። But if you are not properly registered as a, as a citizen of an urban area, you also often don't have access to government services. በከተሞች ውስጥ ነዋሪ እንደሆነ ዜጋ የተመዘገብክ ካልሆንክ በስተቀር የመንግስት አገልግሎቶችን አታገኝም። በሕዝብ የጤና አጠባበቅ ክሊኒኮች ውስጥ አገልግሎት ፍለጋ ስትቀርብ የከተማው ነዋሪ ለመሆን ማስረጃ እስካላቀረብክ ሊመልሱ ይችላሉ። እናም ብዙ ጊዜ እንዲህ አይነት ሰዎች መጨረሻቸው የሚሆነው እነዚያ ጎስቋላ መንደሮች ውስጥ መቅረት ነው። ሌላው አስጊ ጉዳይ ደግሞ የመሬት ይዞታ ገጠ አለመሆኑ ነው። ላለህበት መሬት የባለቤትነት ማረጋገጫ ከሌለው የመንግስት መሰረተ ልማት ዘርጊዎች ወደ አንተ ሰፈር የውሃ መውረጃ ቱቦዎች ወይም የኤሌክትሪክ መስመር አይዘረጉም። ምክንያቱም በአንዳንድ አገሮች ውስጥ እየተደረገ እንደሚታየው የመንግስት ሰዎች በመጪው አመት መጥተው ሰፈሩን ሊያፈራርሱትና ሊጠራርጉት ይችላሉና ነው። በከተሞችም ሆነ በገጠር አካባቢዎች ጤናና ሌሎች ማኅበራዊ አገልግሎቶችን ለማስፋፋት እጅግ ቁልፍ የሆነው ጉዳይ ገንዘብ ነው። የነዳጅ ሀብትና ማዕድን ያላቸው ሀገሮች ከገቢያቸው እንደ ጤናና ስርዓተ ትምህርትን የመሳሰሉ አገልግሎቶችን እንዲደጉሙ የዓለም ባንክ ባለሥልጣናት ይመክራሉ። የዓለም ባንክና ዓለም አቀፉ የገንዘብ ድርጅት አይኤምኤፍ በቅርቡ ባዘጋጁትና በጠሩት ስብሰባ ላይ ተገኝተው የነበሩ የአፍሪካ ሀገሮች ፖሊሲ አውጪዎች ማኅበራዊ አገልግሎቶችን እንዴት በገንዘብ መደገፍ እንደሚቻል ብዙ መክረዋል። ተከራክረዋልም። አንዳንዶቹ የጤናውን፣ የስርዓተ ትምህርቱን ወጪ በአብዛኛው መንግስት ሊሸፍን ይገባል ብለው ሲከራከሩ፣ ሌሎች ደግሞ በመንግስትና በግሉ ዘርፎች መደገፍ አለበት የሚል ሐሳብ አቅርበዋል። የዩጋንዳ የገንዘብ ሚኒስትር ማሪያ ኪዋኑካ የመንግስታቸውን ፖሊሲ እንዲህ አስረድተዋል we have a finite resource of oil we're not Nigeria, we're not Venezuela እኛ ናይጄሪያ ወይም ቬኔዙዌላ ወይም ሰዑዲ አረቢያ አይደለንም። ያለን የነዳጅ ዘይት ሀብት የተወሰነ ነው። ነዳጃችንን ጥቂት ጊዜ እናወጣዋለን፣ ከዚያ በኋላ ያልቃል። ስለሆነም ለትምህርትና ለጤና የምንመድበውን በጀት ለመጨመር ወይም እየጨመረ እንዲሄድ ለማድረግ ኢንቨስትመንቶቻችን አስተማማኝ መሆናቸውን ማረጋገጥ አለብን። ለጤና የምንመድበውን በጀት በየዓመቱ ስንጨምር ቆይተናል። ዘይታችንን ለጤና ክትባቶች ለመድኃኒት፣ ለደሞዝ የምናወጣ ከሆነ በመጪው ዓመት ምን እንሆናለን? በወዲያኛውስ? የዩጋንዳ መንግሥት የበጀቱን ዐሥር ከመቶ ለጤና ዐሥራ አምስት ከመቶውን ደግሞ ለትምህርት እንደሚመድብ የገንዘብ ሚኒስትሯ ኪዋኖካ ገልጸዋል። እርሳቸው እንደሚሉት መንግሥታቸው ከነዳጅ ዘይት ሽያጭ የሚያገኘውን ገንዘብ ማፍሰስ የሚፈልገው ይልቅ መስኖን ለማሻሻልና ለማስፋፋት እንዲሁም ሌሎች የመሠረተ ልማት አውታሮችን ለመዘርጋት ጉዳይ ነው። እንዲህ ዓይነቱ መዋለ ነዋይ የገጠሩ ሰው የበለጠ ገንዘብ እንዲያገኝ፣ ለጤናው ዘርፍም ራሱ ማዋጣት እንዲችል እንደሚያደርገው ማርያም ኪዋኑካ ተናግረዋል። quick access to health care. ጤና በሚመለከት ለጤና አገልግሎት በፈጠነ መንገድ መድረስ ከሚል አባባል ይልቅ ሰው ከሚኖርበት ከእያንዳንዱ አካባቢ በአስራ አምስት ደቂቃ ውስጥ የሚደረስበት እንዲሆን ነው የምንፈልገው። እኛ የምንለው ወደ ጤና ማዕከል ጥቂት በእግርህ ተጉዘ ስታበቃ እዚያ ስትደርስ፣ ግን ማዕከሉ በመድኃኒት ተሞልቶ አስፈላጊ የጤና ባለሙያዎች ኖረውት ብታገኘው አይሻልህም ወይ ነው። አጠገብህ የጤና ጣቢያ ኖሮ ባዶ ቢሆን ምን ትጠቀማለህ? ሰው በባህል መድኃኒትና ሕክምና አዋቂዎችና በቅጠላቅጠልና ሥራ ሥር ስለሚያምን አሁንም ወደ እነርሱ መሄዱን እንደ ቀጠለ መሆኑን ሚኒስትሩ አመልክተዋል። በመንግሥት የጤና ጥበቃ ሥርዓት እምነት ካላቸው ደግሞ ለአገልግሎቱ ለመክፈልም ዝግጁ መሆን ይኖርባቸዋል ይላሉ ማሪያ ኪዋኖካ። የድህነትን ጉዞ ለመቀልበስ እንዲቻል የጤናውንና ሌሎችም ማኅበራዊ አገልግሎቶችን በገንዘብ ለመደገፍ የሚያስችሉ ብዙ መንገዶች መኖራቸውን የዓለም ባንኩ ኢኮኖሚስት ጆስ ቨርቢክ ይናገራሉ። አንገብጋቢው ጥያቄ የገጠሩን ሰው ሕይወት ለማሻሻል የሚረዳ በቀጥታ የሚፈስም ሆነ በተዘዋዋሪ የሚገባ ገንዘብ አለ ወይ ነው። በቨርቤክ እምነት ይህ አካሄድ የሥራ ክህሎታቸውን ለማሻሻል ወደ ከተማ ለመግባት የሚፈልጉ ከሆነ ከአካባቢው ጋር የመጣጣም ዕድላቸውን እየሰፋ ያደርገዋል። የፕሮግራም ማስታወሻ አለን። በ22 እና በ25 ሜትር ባንዶች አጭር ሞገድና ሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ እንገኛለን። ዜናዎችን፣ ልዩና መደበኛ ሪፖርቶችን ከዌብ ሳይቱ አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየቶቻችሁን አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን። ፌስቡክ ላይ ካገኘናቸው አስተያየቶች ጥቂቱን እናድርሳችሁ። መንበሩ የወርቅ የተባሉ በእርግጥም ይሄኮ የምዕት ዓመቱ ግብ ያመጣብን ጣጣ ነው ይላሉ። የትምህርት እድልና ጥራት በኢትዮጵያ በሚለው ተነጋገሩ ብለን ባቀረብነው ጥያቄ ላይ ማለት ነው። አቶ ሁሴን ሺፋ ደግሞ ትምህርት መስፋፋቱ አይካድም፣ ነገር ግን ጥራት ላይ ሰፊ ክፍተት አለ አንደኛ ደረጃ፣ ሁለተኛ ደረጃና ዩኒቨርሲቲዎች ቁጥራቸው ይብዛ እንጂ ጥራት ላይ ዜሮ። ጥሩ እቅድ አለ፣ ነገር ግን ፈጻሚና አስፈጻሚው ጋር ሰፊ ችግር አለ ብለዋል። አቶ የማን ደግሞ በመጀመሪያ የኢትዮጵያ ሕዝብ ቁጥር መጨመርና አለ የሚባለው የትምህርት መስፋፋት ለመሆኑ ያጣጣም ወይስ ይገጥማሉ ይሉልና ይጠይቃሉ። ሌላው በክልል ኢትዮጵያ ትምህርት በሁሉም ክልሎች አንድ ነው ወይስ እንደየክልሉ ነው? በተረፈ ኢትዮጵያን የሚገዛው ኃይል ማንነት በተጓዘበት ሂደት ሲገመገም ለትምህርት ቅድሚያ የሚሰጥ አይመስለኝም። ቅድሚያ ይሰጣል የምለው ለራሱ ጸጥታና ለውጭ ምንዛር ይመስለኛል። ከተሳሳትኩ በማስረጃ አርሙኝ ይላል አቶ ሙሉጌታ ደመላሽ። ተማሪዎች የመማር ፍላጎታቸው ዝቅተኛ ነው። ሰሞኑን የተማሪዎችን እውቀት ለመገምገም ትምህርት ሚኒስቴር ጥያቄ በማምጣት በምዕራብ ጎጃም በተመረጡ አራት ትምህርት ቤቶች ፈተና አንድ ነጥብ አንድ ሴክሽን ተሰጠ ይላል ሁለተኛ ደረጃ ትምህርት ቤት መምህራን ግን ሁለተኛ ዲግሪ ለመማር በአንድ ክሬዲት ከ ስድስት መቶ ብር በላይ በመሆኑ ከኑሮ ውድነት ጋር ለመማር ከባድ ሆኗል መማር ሳይኖር ጥራት ይመጣል ብለዋል ሙልጌታ ደመላሽ ታደሰ ያደሴ ዶርዜ የተባሉም ልከውልናል በጣም በስርጭት በኩል በትምህርት ስርጭት በኩል ማለታቸው ነው። ጥሩ ተሰርቷል። በጥራት በኩል ችግር መኖሩን መንግስትም እያመነ የጥራት ማረጋገጫ ፓኬጅ ቀርጾበት በተገቢ ሁኔታ ክስተት ሳይደረግ ይለይ ለፖለቲካ ፍጆታ ብቻ እንዳይሆን የሚል አስተያየት ሰንዝረዋል ታደሰ። አድማጮች በፌስቡክ የደረሱን አስተያየቶች እነዚሁ ነበሩ። ወደፊት በሌሎቹ ላይ እንመጣባቸዋለን። አሁን ወደ አጫጭር የማጠቃለያ ዜናዎች እናልፋለን። የሶማሊያ ወጣቶች ዛሬም ድረስ አልሻባብን መቀላቀል መቀጠላቸው የሀገሪቱን አመራር ደካማነት የሚያንጸባርቅ ነው ሲሉ የሶማሊያው ፕሬዝደንት በለንደን ከወጣቶች ጋር ባደረጉት ስብሰባ ተናግረዋል። የአሜሪካ ድምፅ ባስተባበረው በዚህ ስብሰባ የሀገሪቱን ጸጥታ ለማጠናከርና ለወጣቶች የሥራ ዕድል አዲስ እንቅስቃሴ ፕሬዚደንት ሐሰን ሼክ መሐመድ ቃል ገብተዋል። ኬንያ የሄጉ የዓለም አቀፍ ወንጀል ፍርድ ቤት አይሲሲ በፕሬዝደንት ኡሁሩ ኬንያታ እና በምክትላቸው ዊልያም ሩቶ ላይ የተከፈተውን የክስ ሂደት እንዲዘጋ አዲስ ግፊት እያደረገች ነው። የኬንያ ባለሥልጣናት ለተባበሩት መንግሥታት የጸጥታው ምክር ቤት ፍርድ ቤቱ ክሱን እንዲሰርዝ በከባድ ቃላት የተጻፈ ደብዳቤ ልከዋል። ሚስተር ኬንያታና ሚስተር ሩቶ ከ1100 የሚበልጡ ሰዎች በተገደሉበት የ2008ቱ ምርጫ በተከሰተው ብጥብጥ በተጫወቱት ሚና በስብና ላይ ወንጀል በመፈጸም ክሶች ተመስርተውባቸዋል። የኬንያ ባለሥልጣናት ለጸጥታ ምክር ቤት የጻፉት ደብዳቤ አይሲሲ ከወገንተኝነት ነጻ አይደለም፣ ሁለቱ መሪዎች ለፍርድ ከቀረቡ በሀገሪቱ ብጥብጥ ሊቀሰቀስ ይችላል የሚል ሲሆን ጥያቄያቸውም ክሱ እንዲዘገይ ሳይሆን ጨርሶ እንዲሰረዝ መሆኑን አስምረውበታል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰላም ደናደሩ ቮይስ ኦፍ